ማህደረ ዜና። ፖለቲከኞቿም ከሰሜን ጠላቶቻቸው ጋር ለ30 ዓመታት ያክል ተዋጉ፣ አዋጉ። እናም የደቡብ ሱዳን ሪፐብሊክ ያሏትን ነጻ አገር መሠረቱ፣ 2011። ዘመኑ በሙሉ እንደ ጎርጎሮሳውያኑ አቆጣጠር ነው። ሥልጣንም ያዙ። ሶስት ዓመት ግን አልቆዩም። እርስ በርስ ተጣሉ፣ ተዋጉ፣ አዋጉ፣ ብዙ ሺዎችን አስገደሉ፣ ሚሊዮኖችን አሰደዱ፣ አፈናቀሉ። በያኛ ወራቸው በቀደም ሰላም ለማውረድ ተስማሙ፣ ታረቁ። ስምምነት እርቃቸው መነሻም የሀገራቸው እውነት ማጣቀሻም የወደፊት ጉዟቸው እንዴትነት መድረሻችን ነው። ላፍታም አብራችሁን ቆዩ። ብልማዱ፣ ጦርነትን የሚያስቆም ውል ስምምነት ሲፈረም በጦርነት ለተጎዳው ሕዝብ የፌስታም ተስፋ፣ ደስታ፣ ፈንጠዝያ ሰበብ ነው። ደቡብ ሱዳን ላይ ግን ይህ የለም። እርግጥ ነው ከትናንት በስቲያ ፕሬዚደንት ሳልቫኪር ጁባ ላይ የሰላም ስምምነቱን ሲፈርሙ እዚያው ጁባ የነበሩት የኢትዮጵያ የኬንያና የኡጋንዳ መሪዎች እንዳሉት እለቱም ለአካባቢያቸው አስደሳች ቀን ነው። ልጁባም ለቤንቲዩ ለአኮቦ ይሁን ለሌሎቹ ነዋሪዎች ግን የመሪዎቹ አስደሳች እለት ከወትሮው እየተለየ አልነበረም። የምስራቅ አፍሪቃ የፖለቲካ ተንታኝ ፕሮፌሰር መድህኔ ታደሰም ስምምነቱን ከተስፋ ይልቅ በጥርጣሬ ከእፎይታ ይልቅ በቅሬታ እንዲያስተውል የተገደደው ህዝብ ለመደሰት አልታደለም ይላሉ። አንደኛ ተስፋ ላደረገም፣ ሁለተኛ ውስጥ ለውስጥ እንግዲህ በተለይ ሳልባኪር አካባቢ ያሉ ወገኖች ያው ብዙ የሰላም ስምምነቱን አክብረው ለመጓዝ ፍላጎት ያላቸው አይመስለኝም። እና በተለይ እዛ አካባቢ ያለው ህዝብ ይሄን ያህል በጥሩ መንፈስ በደስታ የተቀበለው አልመሰለኝም። ገና ብዥታው አለ፣ እርግጠኛ ለመሆን ነገር አለ። እዛ አካባቢ ያሉትን ሰዎች በተለያየ መልኩ በዚህ በዛም ጥቃት ተፈጸመብን ብለው ጦርነቱ ሊቀጥሉበት የሚችሉበት እድል ሰፊ ነው። አሳሳቢውም ይህ ነው። የሌላ ጦርነት ስጋት የደቡብ ሱዳኑ ፕሬዚደንት ሳልቫኪር ስምምነቱን የፈረሙት ከአፍሪቃም ከአውሮፓም ከዩናይትድ ስቴትስም አልፎ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በማዕቀብ እንደሚቀጣቸው ካስፈራራቸው በኋላ ነው። የጸጥታው ምክር ቤት የወቅቱ ሊቀመንበር የናይጄሪያው አምባሳደር ጆይ ኦጉዋ ኪር ስምምነቱን ካልፈረሙ የምክር ቤቱ አባላት ዩናይትድ ስቴትስ ያረቀቀችውን የማዕቀብ ሰነድ ለማጽደቅ መዘጋጀታቸውን አስታውቀው ነበር። ኪር ስምምነቱን ካልፈረሙ የምክር ቤቱ አባላት ፈጣን እርምጃ ለመውሰድ መዘጋጀታቸውን ገልጸዋል። በ1955 ያኔዋ ሱዳን ነፃነቷን ስታውጅ ውስጥ ውስጡን መብሰልሰል የጀመረው የደቡብ ሱዳኖች የነፃነት ጥያቄ የአማጺ ቡድን ቅርጽ መልክና ባህር የያዘው በ12ኛ ዓመቱ ነበረ 1967። አንያንያ መርዛማው እባብ እንደማለት ነው የቡድኑ ስም። አግሬ ጃዳን ላዱ መሪው ሆኑ ግን ብዙም አልቆዩ ከቅርብ ረዳት ተባባሪ ጓዶቻቸው ጋር በገጠሙት ሽኩቻም ሾኬ ተመቱና በሁለተኛ ዓመታቸው ከስልጣን ተባረሩ። ጎርዶን ሙይራት ማየን የመሪነቱን ስልጣን ጠቀለሉ። እንደ ብዙ የአረብ ሀገራት ሁሉ ሱዳንን ለማዳከም ፀረ ካርቱም ኃይላትን የምታደራጅ የምታስታጥቀው እስራኤል ለደቡብ ሱዳኖች አማጽያን የምትልከውን ትጥቅ ከቡድኑ መሪ ከጎርዶን ሙይራት ማዮን ይልቅ ለቡድኑ ጦር ኤታማጆር ሹም ለጆሴፍ ላጉ ታስረክብ ገባች። ጆሴፍ ላጉ የአስታጣቂያቸውን መልእክት ለመረዳት ማሰላሰል አላስፈለጋቸውም። ጦሩም ትጥቁም እጃቸው ከገባ የመሪነቱን ስልጣን የማይጠቀልሉበት ምክንያት አልነበረም። አለቃቸውን ጎርዶን ሚውራት ማይን በቀላሉ ፈንግለው የቡድኑን የመሪነት ስልጣን ተቆጣጠሩ። ሺ 971 ነበረ። በዓመቱ የሱዳን መንግስትና አማጽያኑ አዲስ አበባ ላይ የሰላም ስምምነት ተፈራረሙ። ከጦርነቱ በተጨማሪ የመሪዎቹ መጠላለፍ፣ መሻኮት፣ መዋዋጥ፣ ከሁሉም በላይ የውጭ ጣልቃ ገብነት ግራቀኝ የሚያላጋው የመርዛማው እባብ ትግልም አከተመ። 1972 መርዛማው እባብ አፈርልሶ ሲነሳም ቁጥር ሁለት ከሚል ቅጽል ጋር አዲስ ስም፣ አዲስ አደረጃጀት፣ አዲስ ርዕዮተ ዓለም ቢበጅለትም በተለይም እስከ 1990ዎቹ ማብቂያ ድረስ ሁለት ትላልቅ ነፃ አውጪ ቡድናትን የመሠረቱት ፖለቲከኞቹም እርስ በርስ ያልተሻኮቱበት አንዱ ሌላኛውን ለመጣል ያላሴሩበት ዘመን ከነበረ በእርግጥ በጣም ጥቂት ነው። ጎሳም፣ ጥቅም፣ ስልጣን የሚዘውረውን ሽኩቻ ለማጋጋም ደግሞ የሶሻሊስት ካፒታሊስቶች፣ የአረብ እስራኤሎች፣ የሙስሊም ክርስቲያኖች ፍትጋም የአካባቢው ሀገራት ጠብ ከበቂ በላይ ነበረ። ደቡብ ሱዳን ከሰሜኗ ተገንጥላ ነፃ መንግስት ያወጀችበት ስምምነት በ2005 እስከተፈረመበት ጊዜ ድረስ ለ30 ዘመናት ያክል በተደረገው ጦርነት ከ2.5 ሚሊዮን በላይ ህዝብ አልቋል። በሚሊዮን የሚቆጠር ተሰዷል። የውጭውን ጫና እያስታመሙ የውስጡን ክፍፍል እያባበሉ ጦርነቱን ከፍጻሜው ያደረሱት ጆን ጋራንግ በ2005 መሞታቸው ደግሞ ለእጩይቱ አዲስ ሀገር የሌላ ፈተና፣ ነፃነት ለሚናፍቀው ህዝባቸው ደግሞ የተጨማሪ መከራ አዲስ ጅምር ነው የሆነው። በ2011 ነፃ መንግስት ያወጀችው የቀድሞ የሱዳን ግዛት የሀገርነት ቀርቶም የአውራጃነት መዋቅር የመሰረተ ልማት አውታርና ቢሮክራሲ እንኳን በቅጦ አልነበራትም። የጋራን ጎራሾች አዲስቱን ሀገራቸውን ለሀገር ወግ ለመንግስትነት ማዕረግ ህዝባቸውን ለሰላም ነፃነት ባለቤትነት ለማብቃት ከመጣር ይልቅ ሲሻቸው ከሰሜን ሱዳኖች ጋር ሲያሰኛቸው እርስ በርስ ይላተሙ ገቡ። እንደ ጦርነቱ ሁሉ ነፃነቱም ካርቱምን ለማዳከም የውጭ ኃይላትን ጥቅም ለማስከበር፣ የነፃ አውጪዎቹን የገዥነት ጉጉት ለማርካት፣ አዲስ የተገኘውን ነዳጅ ዘይት ለመሻማት ካልሆነ በስተቀር ያቺ ግዛት በእርግጥ መንግስት የመሆን መዋቅር፣ የመሠረተ ልማት አውታር፣ ቢሮክራሲም አልነበራትም። ፕሮፌሰር መድህኔ እንደታዘቡት ደግሞ የደቡብ ሱዳን ፖለቲከኞች ግዛታቸውን መንግስት ለማድረግ የሚያስፈልገውን ነገር ለማሟላት ቀርቶም ህዝብን የመምራት ብስለት፣ ትዕግስት፣ ብልሃት፣ አመለካከቱ ልምዱም አልነበራቸውም። የከፋው ደግሞም አሁንም የላቸውም። እሱ ከባድ ፈተና ነው። ድሮም የነበረ ነው። ያው አሁንም የተባባሰበት ሁኔታ ነው ያለው ግን የደቡብ ሱዳን ነጻነት አምነህ ከተቀበልክ ያው እነሱ መንግስትነት ደረጃ አመለካከቱ አቅሙ አስተሳሰቡ ኖሯቸውም አልኖራቸውም እንግዲህ በሚሄዱበት ፍጥነት እየሄዱ ማገዝ ነው። እንግዲህ አሁን ዓለም አቀፉ ህብረተሰብ ያው ብዙ ማገዝ ያለበት ነው የሚመስለኝ። እኔ የደቡብ ሱዳን ነጻ ስትሆንም ከዛ በፊትም ከእነሱ ጋር በማደርገው ግንኙነት አንድ ሀገር እንደ መንግስት ብዙ የሚቀራቸው ነው የሚመስለኝ። አሁንም ቢሆን ግን ይሄው ነው። እንግዲህ አንድ የአለም አቀፍ ቲም ተመስርቶ ቴክኒካል እነሱን እያገዘ ሕገ መንግስቱንም፣ ፖለቲካውንም፣ የቤንዚኑም ጉዳይ፣ ሀብታቸውንም ማነጅ የሚያደርጉበት ኢንተርናሽናል ቴክኒካል ኤክስፐርት በዩኤንም በሌላም መልኩ ማለት ነው ተዋቅሮ በቅርብ ካላገዛቸው በስተቀር ያችን ሀገር ለመምራት ትንሽ አሁንም ከባድ ነው። ወደ ብጥብጥና ወደ ትርምስ የሚመለሱ ነው የሚመስል። የደቡብ ሱዳን ህዝብ የነጻነቱን መዝሙር በቅጡ አዚሞ ሳያበቃ መሪዎቹ የገጠሙት ውጊያም አስር ሺዎችን አርግፏል። እስካሁን ከሁለት ሚሊዮን የሚበልጥ አፈናቅሏል ወይም አሰድዷል። ከአራት ነጥብ አምስት ሚሊዮን የሚበልጠውን ምግብ፣ አልባሳት አሳጥቷል። ጦርነቱም የእርስ በርስ ብቻ አልነበረም። በኢትዮጵያ የሰላምና ልማት ዓለም አቀፍ ጥናት ተቋም ከፍተኛ ተመራማሪ አቶ አበበ አይነቴ በተለይ ዩጋንዳን ይጠቅሳሉ። በኢጋድ ውስጥ የጥቅም መለያየቶች እንዳሉ ነው የሚያሳየው። በኢትዮጵያ መንግስት በኩል ተደጋግሞ ሲገለጽ እንደነበረው ኢትዮጵያ ብዙም የኢኮኖሚ ኢንተረስት የዛን ያህል የሌሎችን ያህል ብዙም አልነበረም። በኬንያ በኩል ብዙ የኢኮኖሚ ኢንተረስቶች በተለይ ከዚህ ከቢዝነስ፣ ከባንክ፣ ከኢንሹራንስ ጋር በተያያዘ በዩጋንዳ በኩልም እንደዚሁ ከሚሊተሪው ከሚገኘውም ሆነ በንግድ ካለው ጠቀሜታ አንጻር እንግዲህ የኢንተረስቶች መለያየት የኢጋዱን የአደራዳሪነት የሸምጋኝነት ሂደት እንቅፋት ሲፈጥር ቆይቷል። ፕሮፌሰር መድህንም አከሉበት የደቡብ ሱዳን ችግር የንቃዎቹ ወይም ከኑዌሮቹ እርስ በርስ ግጭት ባላነሰ መልኩ የሙሴቪኒ ጋንግስተሪዝም ነው ብዬ ነበርና ትልቁ እንቅፋት የነበረው ኢጋድ ውስጥ እንግዲህ ሱዳንና ዩጋንዳ ያው ተቃራኒ የሆነ አቋም ስላላቸው ብቻ ሳይሆን፣ በተለይ ግን የሙሴቪኒ ጦር ማዝመት ነው። ያው ኢኮኖሚክ ጥቅም እንበለው ካርቱም ላይ ያለመ መስፋፋት እንበለው፣ በተለይ የሙሴቪኒ በቀጣ ጦርነቱ ውስጥ ዘሎ መግባት ያው ለሰላሙ ትልቁ እንቅፋት እሱ ነው ሆኖ የቆየው። እንደ ጦርነቱ ሁሉም የሰላም ስምምነቱም በተፋላሚ ኃይላት በተለይም በፕሬዚደንት ሳልቫኪር ፍላጎት እየተፈረመ አይደለም በተባበሩት መንግስታት ድርጅት ማስጠንቀቂያ፣ በአሜሪካኖች ዛቻ፣ በአካባቢው ሀገራት ጫና የመጣ እንጂ በፕሮፌሰር መድህኔ ቋንቋ የዩናይትድ ስቴትሱ ፕሬዚደንት የባራክ ኦባማ ስም ስላለበት እንጂ ጫናው ስለበዛባቸው የፕሬዚደንት ኦባማ ስም ስላረፈበት ዴድላይኑ ያው ማለፍ አልተቻለም፣ የግድ ፈርመዋል ማለት ነው። በጫና የተፈረመው ሰነድ የውጭ ኃይል ብሎ በደፈናው የገለጸው የዩጋንዳ ጦር በ45 ቀናት ውስጥ ከደቡብ ሱዳን ለቆ እንዲወጣ ያስገድዳል። እርሰ ከተማ ጁባም ከጦር እንቅስቃሴ ነፃ ትሆናለች። የተፋላሚ ኃይላት ታጣቂዎች በአንድ ወር ጊዜ ውስጥ በየጦር ሰፈሩ መክተት አለባቸውም። የተቀዳሚ ምክትል ፕሬዚዳንትነቱን ስልጣን አማጺዎች ወይም መሪያቸው መረከብ አለበት። በዘጠና ቀናት ውስጥ ጊዜያዊ ብሔራዊ የአንድነት መንግስት መመስረት አለበት። ከ30 ወራት በኋላ ደግሞ ምርጫ። አብሮ መስራት አቅቷቸው ጥቅም አጣልቷቸው ወይም የውጭ ኃይል ገፋፍቷቸው እስካሁን ሲዋጉ ሲያዋጉ ሺዎችን ሲያጫርሱ የነበሩት ፖለቲከኞች ይህንና ብጤዎቹን ስምምነት ገቢር የማድረጉ ፍላጎት ትዕግስት ስምምነቱ ይኖራቸው የሆን ሆኖ ነው የከእንግዲሁ ጥያቄ። ፕሮፌሰር መድህኔ በግዳቸው አይነት ይላሉ ወይል ገቢራዊነቱ ያው ብዙ ፈተና እንደሚገጥመው ግልጽ ነው። ግን አሁን ያለው አዲሱ የሰላም ስምምነት እንግዲህ እንደ ድሮ አይደለም። እንግዲህ ሰዎቹ ዘሴም ቢሆኑም ፍሬምወርኩ ማለት አሁን የተዋቀረበት በተለይ የሰላም ስምምነቱ የተለዩ ነገሮችን ይዞ መጥተዋል። አንደኛው ያው ኤስፒኤልኤም የሚባለው በሳልቫኪር የሚመራው አንድ ቡድን ብቻ አይደለም፣ አገሪቱን የሚመራው ማለት ነው። የስልጣን ክፍፍል ክሊርሊ ተቀምጧል ማለት ነው። በሀይል ብቻ ማስተዳደር ሁሉንም ክልሎች ስፔትስ ነው የሚባሉት በደቡብ ሱዳን ደረጃ ሳይሆን በፐርሰንተጅ ራሱ አንዳንዶቹ ክልሎች ወይም ጠቅላይ ግዛቶች ተቃዋሚው የሚያስተዳድርበት የተቃዋሚ የፖለቲካ ፓርቲዎች የራሳቸው ፐርሰንተጅ ድርሻ ይዘው የሚንቀሳቀሱበት ሰው የስልጣን ሰንሰለቱና የስልጣን ፍሰቱ ያው በተወሰነ ደረጃ የተማከለ ያልሆነበት አሰራር ነው። እንግዲህ ለማስገባት እየተሞከረ ያለው በምስራቅ አፍሪካ የልማት በይነመንግስታት ባለስልጣን ኢጋድ በእንግሊዝኛ መጻሩ የደቡብ ሱዳን የሰላም ስምምነት አጣሪና ተቆጣጣሪ ኃላፊ አምባሳደር ተፈራሻውል እንደሚሉት ደግሞ ስምምነቱን ገቢር ለማድረግ ያለም አቀፉ ማህበረሰብ ተሳትፎ ወሳኝ ነው። ተግባራዊ ደግሞ የሚሆነው ይሄ በአለም አቀፉ ህብረተሰብ ነው። የተባበሩት መንግስታት ይኖራል፣ የአፍሪካ ህብረት ይኖራል። ኢጋድም በአቅሙ መሰረት እዛ ውስጥ ይሳተፋል። ከእንግዲህ ወዲህ ይህንን ተግባራዊ አለማድረግ የሚያስከትለው ደግሞ መዘዝ አለ። ፕሮፌሰር መድህን የማከሉበት በቅርብ የዓለም አቀፉ ህብረተሰብ የቴክኒክ የሙያ የጸጥታ እገዛ እያደረገ ሪፎርሞችና ስቴት ቢልዲንጉ ማለት የመንግስትም የሀገርም የመገንባት ሂደቱ ካላገዛው በስተቀር ችግሩ ያው እንዳለ ነው ማለት ነው። አምባሳደር ተፈራ እስካሁን ድረስ በግል ጥቅምና የገዛ ሀብትን በማዳበር ላይ ያተኮሩ የነበሩ ለህዝባቸው ምንም አይነት ስሜት እንዳላቸው ያልገለጹ ሰዎች እንደው ለስታውስህና፣ በደቡብ ሱዳን ጦርነት ውስጥ አንድ ምርኮኛ የተያያዘ የለም የሚይዙትን እየገደሉ ምንም አይነት የሰብአዊ መብት ከበሬታ ያላደረጉ ናቸው። እነዚሁ ፖለቲከኞች የእስካሁኗም የወደፊቷም ደቡብ ሱዳን መሪዎች ነበሩ፣ መሪዎች ይሆናሉ። የስምምነቱ ሰነድ አንዱ አንቀጽ የተፈጸመውን የሰብአዊ ጥሰት የሚያጣራ የእውነት አፈላላጊ የእርቅና የፈውስ ኮሚሽን ይዋቀራል ይላል። ሰብአዊ መብት ረጋጩ፣ ህዝብ አስጨራሽ፣ አሳዳጁ ማን ይሆን ይሆን? ነጋሽ መሐመድ ነኝ። charasman